ዩናይትድ ስቴትስ በኢትዮጵያ የሚካሄደውን የዲሞክራሲ ሂደት አጥብቃ የምትደግፍ ሲሆን እንደ አውሮፓ አቆጣጠር ሰኔ አምስት የሚካሄደው ምርጫ ነጻ ፍታዊና ተአማኒ ሊሆን የሚችለው ለመራጮች የተመቻቸው ሁኔታ ሲፈጠር ብቻ መሆኑን አስታውቃለች። በትላንትናው ዕለት በአሜሪካ የውጭ ጉዳይ ሚኒስቴር የተሰጠውን መግለጫ የተከታተለችው ዜና አቀባያችን ኒክ ቼንግ ዘገባ ልካለች። ድርጅት ላይ ያቀርበዋል። መግለጫው የወጣው በሰሜን ኢትዮጵያ በትግራይ ክልል ያለው ሰብአዊ ቀውስና ግጭት እየተካሄደ ባለበት ሁኔታ ውስጥ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ አሁኑኑ ሙሉ ለሙሉ ሊረጋገጥ በሚችል መልኩ ለቀው እንዲወጡ በሰጡት መግለጫ ብርቱ ግፊት አድርገዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት ወር ኤርትራ ከትግራይ ክልል ኃይሎቿን ለማስወጣት መስማማቷን ገልጸው ነበር። ጠቅላይ ሚኒስትር አብይ ወደ ኤርትራ በማምራት ከፕሬዝደንት ኢሳያስ አፈወርቂ ጋር ተገናኝተው ኤርትራ ለቃ እንደምትወጣ ያረጋገጥችላቸው መሆኑን ያስታወቁ ቢሆንም ዩናይትድ ስቴትስ ባለስልጣናት ግን እስከዛሬ ድረስ ኤርትራ ለቃ ስለመውጣቷ ምንም ማረጋገጫ አለመኖሩን ተናግረዋል። መራጮች ምዝገባ ላይ ችግር በመኖሩ ኢትዮጵያ እንደ ኤሮፓ አቆጣጠር ሰኔ አምስት ለምታደርገው ጠቅላላ ምርጫ ለመዘጋጀት እየተጣጣረች ነው። ካለፈው ነሐሴ ጀምሮም በኮቪድ-19 የተነሳ ጠቅላላው ምርጫ ሳይካሄድ መዘግየቱ ይታወቃል። የአዲስ አበባና ድሬዳዋ አስተዳደሮችም ምርጫውን ለማካሄድ ያቀዱት እንደ ኤሮፓ አቆጣጠር ሰኔ 12 መሆኑም ተመልክቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ሰኞ በሰጡት መግለጫቸው ላይ ምርጫው የሚካሄድበት ምቹ ሁኔታ ከተሟላ የኢትዮጵያ መንግስት የመሰብሰብና የንግግር ነጻነትን መፍቀድ የፖለቲካ ተሳትፎንና እንዲሁም ሰዎች ኢንተርኔትና የመረጃ አገልግሎትን እንዲያገኙ ማድረግ ይኖርበታል ብለዋል። አያይዘውም የፖለቲካ ፓርቲዎችም ሁከትና ጥቃትን ማበረታታት እንደሌለባቸው እናውቃለን። የጸጥታ አስከባሪ ኃይሎችም የኃይል እርምጃዎችን መውሰድና በተቃዋሚዎች ላይ የማስፈራሪያ ስልቶችን መጠቀም የለባቸውም ብለዋል። ቃል አቀባዩ ከቪኦኤ ለቀረበላቸው ጥያቄ በሰጡት መልስ ከዓለም አቀፍ አጋሮቻችን ጋር ምርጫውን ተከትሎ ሁከትና ጥቃትን ለማስወገድ በማህበረሰቡ መካከል መነጋገር እንዲኖር እናበረታታለን ብለዋል። ይሁን እንጂ የውጭ ጉዳይ ሚኒስቴር አሁን ባለው ሁኔታ ምርጫው ሊካሄድ ይችላል ብሎ ስለማመን አለማመኑ የገለጸው ነገር የለም። በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሺን ለቪኦኤ እንደተናገሩት በትግራይ ክልል ምርጫውን ለማካሄድ አይቻልም ከትግራይ ውጭም ኢትዮጵያ ውስጥ የሰኔ አምስቱ ምርጫ የሚያዋጣ ስለመሆኑ የሚያሳስቡ አንዳንድ ተጨባጭ ስጋቶች አሉ ብለዋል። የሚታዩ አለመረጋጋቶችና በውጭ ታዛቢዎች ላይ የተጣሉ ገደቦች የምርጫው ሂደት ላይ አንዳንድ ጥያቄዎችን እንዲያነሱ አድርገዋል። እንደ አውሮፓ አቆጣጠር ግንቦት ሦስት የአውሮፓ ህብረት ከፍተኛ ተወካይ የሆኑት ጆሴፍ ቦረል በሰጡት መግለጫ ቁልፍ በሆኑ ጉዳዮች ላይ ስምምነት ባለመደረሱና አስፈላጊ ሁኔታዎች ያልተሟሉ በመሆናቸው ወደ ኢትዮጵያ የሚሄዱት የምርጫ ታዛቢዎችን የመላኩ እቅድ የተሰረዘ መሆኑን አስታውቀው ነበር። ይሁን እንጂ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ በዛሬው እለት በሰጡት መግለጫ ደግሞ የአውሮፓ ህብረት ስድስት ታዛቢዎችን ለመላክ መስማማቱን አስታውቀዋል። ትናንት ሰኞ ዩናይትድ ስቴትስ ከሁለቱም የዴሞክራትና ሪፐብሊካን ፓርቲ ወገኖች የሆኑት የህዝብ ተወካዮች ምክር ቤት አባላት ደግሞ በጋራ ባወጡት መግለጫ ትግራይ ውስጥ ያሉ የኤርትራ ኃይሎች ጉዳይ አሁንም እጅግ ያሳሰባቸው መሆኑን አስታውቀዋል። በዩናይትድ ስቴትስ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ማይክ መካውል ስለዚሁ ሲናገሩ ግጭትና ጠበኝነትን አስወግዶ ሁሉን አሳታፊ ወደሆነ የፖለቲካ ንግግር ሊያመጣ የሚችለው ወታደራዊ እርምጃ አይደለም፣ አሁንም ትግራይ ውስጥ ያሉት የኤርትራ ወታደሮች በክልሉ የሚፈጽሙት የሰብአዊ መብት ጥሰት ግጭቱን ለማስወገድ ትልቁ እንቅፋት እንደሆነ ቀጥለዋል ብለዋል። ዩናይትድ ስቴትስ የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ የሚደረገውን ግፍ እንዲያቆም እንዲያደርጉ ጫና ለማሳደር ከሰብአዊ ድጋፍ ውጭ ያለውን እርዳታ ማቋረጧን የምትቀጥልበት መሆኑን ተመልክቷል። የውጭ ጉዳይ ሚኒስቴር ግን ለአገሪቱ የሚሰጠውን የሰብአዊ እርዳታ መስጠቱን የሚቀጥልበት መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ፕራይስ ይህን ሲገልጹ፣ ለኢትዮጵያ እርዳታውን ለመስጠት ስናስብ በዚያች ሀገር መከራ ውስጥ በሚገኘው የትግራይ ሕዝብ ላይ ሌላ ተጨማሪ ጫና የሚያሳድር ነገር ማድረግ አንፈልግም። እንዲያውም ወደፊት የበለጠ ልናግዛቸው የምንችልበት መንገድ መኖሩን ማረጋገጥ እንፈልጋለን ብለዋል። በቅርቡ ለንደን ውስጥ የተገናኙት የቡድን ሰባት የበለጸጉ አገራት የውጭ ጉዳይ ሚኒስትሮች ከተነጋገሩባቸው ጉዳዮች አንዱ የትግራይ ጉዳይ ነበር። የውጭ ጉዳይ ሚኒስትሮቹ ባወጡት የጋራ መግለጫ ሁሉም ወገኖች ግጭቱን በአስቸኳይ እንዲያቆሙ፣ የሰላማዊ ዜጎች ደህንነት መጠበቁን እንዲያረጋግጡ፣ ዓለም አቀፉን የሰብአዊ መብትና ዓለም አቀፍ ሕግጋትን እንዲጠብቁ፣ የሚዲያ ነጻነት እና ተደራሽነት እንዲኖር፣ አስገድዶ መድፈርና ጥቃትን ጨምሮ በሰብአዊ መብት ጥሰትና ጥቃት የፈጸሙት ሁሉ ተጠያቂ እንዲሆኑ ማሳሰባቸው የሚታወስ ነው።